በኢትዮጵያ ለሰላማዊ ትግል የተፈጠረው ምቹ ሁኔታ እንዳይቀለበስ ከለውጡ ኃይሎችና ለሰላም ከቆሙ የተለያዩ ተፎካካሪ ድርጅቶች ጋር በጽናት እንቆማለን ሲል አርበኞች ግንቦት ሰባት አስታወቀ። እስካሁን ካምፕ ያልገቡ ታጣቂዎችን ለማስገባትም ከመንግስት ጋር እንደሚሰራ ገልጧል። ለዝርዝሩ መለስካቸው አምሃ ዛሬ ረፋዱ ላይ ጋዜጣዊ መግለጫ የሰጠው አርበኞች ግንቦት ሰባት ለአንድነትና ዴሞክራሲ ንቅናቄ ያሰራጨው ጽሑፍ ርዕስ ድርጅቱ ለሰላማዊ ትግል ያለውን አቋም የሚገልጽ ይመስላል። አርበኞች ግንቦት ሰባት በሰላማዊና ሕጋዊ መንገድ ለመታገል ቆርጦ የተነሳ ድርጅት ነው ይላል የጽሑፍ መግለጫው ርዕስ። ከዚያም በኢትዮጵያ አፈና እንዲያበቃ መስዋዕትነት ሲከፍል ከነበረው ሕዝብ ጋር የወገኑ ከኢህአዴግ የወጡ ኃይሎች የፈጠሩት አዲስ ፖለቲካዊ ሁኔታ እና የቀረበው የሰላም ጥሪ አርበኞች ግንቦት ሰባትን ለሰላማዊ ትግል ብቻ ሊሰለፍ እንዴት እንዳበቃው ይተነትናል። አክሎም ለነጻነት ሲባል የሚጀመር የአመፅ ትግልም ምን ያህል ያልተጠበቀ ክፉ ውጤት ሊያስከትል እንደሚችል ዛሬ በአንዳንድ የአረብ አገሮች የደረሰውን አሰቃቂ ሁኔታ ለአብነት ይጠቅሳል። በመጨረሻም ከመንግሥት የቀረበውን የሰላም ጥሪ በመቀበል ታጣቂ ኃይሎቹን ወደ ካምፕ ያስገባ እንደሆነ ይገልጻል። ይሁንና አሁንም ታጣቂዎቹ ሁሉ ወደ ካምፕ ሙሉ በሙሉ እንዳልከተቱ አልሸሸገም። ለምን ይሄ የሆነ ከእናንተ ድክመት ነው ወይስ ሌላ ምክንያት አለ ለሚለው የጋዜጠኛ ጥያቄ የንቅናቄው ጸሐፊ አቶ አንደርጋቸው ጽጌ መልስ ሰጥተዋል። በእኛ በኩል ከቀን እንዲጀምረን ማንኛውንም የታጠቀ ኃይል ወደ ካምፕ እንዲገባና ካምፕ ውስጥ ከገባ በኋላም ወደ ሰላማዊ ሕይወት የሚመለስበትን ማንኛውንም ነገሮች እንዲሟላለት የሚያደርግ ጥሪ ነው ያቀረብ ነው በተወሰነ ደረጃ ከኤርትራ ለመጡት እንዲህ አይነት ነገር ተደርጓል። ካምፕ እንዲክቡ ተደርጓል። መልሶ የማቋቋሙ ስራ ገና። ነገር ግን ከአገር ውስጥ የነበሩት እና ከኛ ጋር ተሳስረው ይሰሩ የነበሩ ታጠቁ ኃይሎች መንግስት ካምፕ አዘጋጅቶ በጀት መድቦ መግባት የሚገባቸውን ኃይሎች ማስገባት ባለመቻሉ እንጂ በእኛ ፍላጎት አይደለም። አሁን የደረስንበት ስምምነት አለ። በመንግስት በኩል ካምፕ ተገኝቷል። መንግስት ለዚህ የሚሆነውን በጀት እንዲለቀቅ መመሪያ አውጥቷል። ስለዚህ በሚቀጥሉት ጥቂት ቀናት ውስጥ በሙሉ በዚህ መንገድ በረሃ ውስጥ ያሉት ወደ ካምፕ ይገባሉ። ወደ መልሶ መቋቋም ስራ እነሱን ይጀምራል ብለን ነው የምናስበው። ስለዚህ በእኛ በኩል ሳይሆን በመንግስት በኩል ከነበረ ድክመት አቶ አንዳርጋቸው በአሁኑ ጊዜ ከመንግስት ጋር በመተባበር ወደ ካምፕ እንዲገቡ ጥረት እየተደረገላቸው ስለሚገኙ የንቅናቄው ታጣቂዎች ቁጥርም በግልጽ አስታውቀዋል። አሁን በተጣራ መንገድ ወደ ቤተሰቦቻቸው ካምፕ መግባት የማይገባቸው በጣም በርካታ ናቸው። የተመለሱ አሉ። አንዳንዶቹም ቀጥተኛ በመንግስት ጋር በተደረገው ስምምነት በሺዎች ነው የሚቆጠሩት። የነበረው ግን ረጅም ጊዜ በረሃ በመቆየት ቤት ንብረታቸው በተጋይ በመሆናቸው በመፍረሱና መሄጃ በማጣታቸው የትም ሄድ የማይችሉ አሁን ወደ አምስት መቶ ሀምሳ ገደማ የሚሆኑ የታጠቁ ኃይሎች ናቸው። ወደ ካምፕ ሊገቡት ዝግጅት ላይ ያለ የአርበኞች ግንቦት ሰባት ንቅናቄ እንደሚለው ከሆነ የታጠቁ አባሎቹ በየትኛውም የሀገሪቱ ክፍሎች በምንም አይነት የአመፅ እንቅስቃሴ እንዳይሳተፉ መመሪያ ሰጥተዋል። አባሎቹ ለሰላም መስፈንና ለሕግ የበላይነት መከበር ካላቸው ቀናይነት የተነሳ ወደፊትም ምንም አይነት ችግር እንደማይፈጠር እርገጠኞች ነን ይላል የጽሑፍ መግለጫው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ